Foreign Service Institute Amharic Basic Course Unit 53 Basic Sentences for Learning Akwam Sele Ethiopia Mengist Akwam ke buzu gize jemro lemawaq Fakado neber Fekado bihon ድሮ ዱሮ ከድሮ ጀምሮ ኢትዮጵያ የምትገዛው በንጉስ ስለሆነ የመንግስቷ ስነ ስርዓት የተመሰረተው በንጉስ ላይ ነው። መጠራት ለምን የኢትዮጵያ ንጉሶች ንጉሰ ነገሥት ተብለው ይጠራሉ? መተዳደር በቀድሞ ጊዜ ኢትዮጵያ በብዙ ክፍሎች ተከፋፍላ ነበር። እያንዳንዱ ክፍል በንጉሥ ይተዳደር ነበር። አጼ ቴዎድሮስ ምኒልክ አንድ ማድረግ ደካማ ማሸነፍ ኃይለኛ ንጉሶች እንደ አጼ ቴዎድሮስና እንደ አጼ ምኒልክ ያሉ ተነስተው ኢትዮጵያን አንድ ለማድረግ በጣሩበት ጊዜ ደካማ ንጉሶችን አሸንፈው ንጉሰ ነገሥት ተብለው ገዝተዋል። ስለ ኢትዮጵያ መንግስት አቋም ከብዙ ጊዜ ጀምሮ ለማወቅ እፈልግ ነበር። ፈቃዶ ቢሆን ሊነግሩኝ ይወዳሉ። ከድሮ ጀምሮ ኢትዮጵያ የምትገዛው በንጉስ ስለሆነ የመንግስቷ ስነ ስርዓት የተመሰረተው በንጉስ ላይ ነው። ለምን የኢትዮጵያ ንጉሶች ንጉሠ ነገሥት ተብለው ይጠራሉ? በቀድሞ ጊዜ ኢትዮጵያ በብዙ ክፍሎች ተከፋፍላ ነበር። እያንዳንዱ ክፍል በንጉሥ ይተዳደር ነበር። ኃይለኛ ንጉሶች እንደ አጼ ቴዎድሮስና እንደ አጼ ምኒልክ ያሉ ተነስተው ኢትዮጵያን አንድ ለማድረግ በጣሩበት ጊዜ ደካማ ንጉሶችን አሸንፈው ንጉሠ ነገሥ ተብለው ገዝተዋል። ስለ ኢትዮጵያ መንግሥት አቋም ከብዙ ጊዜ ጀምሮ ለማወቅ እፈልግ ነበር። ፍቃዶ ቢሆን ሊነግሩን ይወዳሉ? ከድሮ ጀምሮ ኢትዮጵያ የምትገዛው በንጉሥ ስለሆነ የመንግሥቷ ሥነ ሥርዓት የተመሠረተው በንጉሥ ላይ ነው። ለምን የኢትዮጵያ ንጉሶች ንጉሠ ነገሥት ተብለው ይጠራሉ? በቀድሞ ጊዜ ኢትዮጵያ በብዙ ክፍሎች ተከፋፍላ ነበር። እያንዳንዱ ክፍል በንጉሥ ይተዳደር ነበር። ኃይለኛ ንጉሶች እንደ አጼ ቴዎድሮስና እንደ አጼ ምኒልክ ያሉ ተነስተው ኢትዮጵያን አንድ ለማድረግ በጣሩበት ጊዜ ደካማ ንጉሶችን አሸንፈው ንጉሠ ነገሥ ተብለው ገዝተዋል።